እንደምን አመሻችሁ የጋቢና ቪ አድማጮች፣ የዕለተ ሐሙስ ነሐሴ 20 2013 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህም መሃል በምስራቅ ወለጋ ከ200 በላይ ንጹሐን በታጣቂ ኃይሎች ተገድለዋል። እንግዲህ አጥፊ ቡድን ወይም ሽብርተኛው ቡድን አስራቻ ጊዜ ተጠቅሞ የክልሉ ጸጥታ ኃይልም ሆነ የአካባቢው የጸጥታ ኃይል በሌለበትና ባላሰበበት ነው እርምጃውን የወሰደው በጅብ ላ ነው እርምጃውን የወሰደው። ጥቃቱ መፈጸሙን ያረጋገጡትን የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻን የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል። ያው የጀመርነው በአዳማ ነው። ያ ማለት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ የአዳማ እና በአዳማ ዙሪያ የሚገኝ ተማሪዎች ሰብስበን አስተምረናል ማለት ነው። አሁን ደግሞ የሰማችኋቸው አቶ ብሩክ ተረፈ የኢትዮጵያ የህዋ ሳይንስ ማህበረሰብ አስተባባሪ ናቸው። ተቋሙ ዘንድሮ በቴክኖሎጂ አሰልጥኖ ባስመረቃቸው ተማሪዎች ዙሪያ የተናገሩትን የተቀነጨበ ነው። ዝርዝሩ በምሽቱ ይቀርባል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸውን ሙዚቃዎች ሰዓት እንደፈቀደ እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ኤደን ገረመው ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ታሰማናለች። አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። በኒጀር በመቶዎች የሚቆጠሩ የቦኮ ሀራም ታጣቂዎች ትናንት ምሽቱም በኒጀር ወታደራዊ ይዞታ ላይ ባካሄዱት ጥቃት 16 ወታደሮችን ገድለው ዘጠኝ የሚሆኑትን ማቁሰላቸውን የሀገሪቱ መከላከያ ሚኒስተር በትላንትና እለት ባወጣው መግለጫ አስታውቋል። በኒጀር ዲፋ በተባለው ክልል በተካሄደው በዚህ ውጊያ ላይ ወደ 50 የሚጠጉ እስላማዊ ሚሊሻዎች የተገደሉ ሲሆን በርካታ የጦር መሳሪያዎች የተማረኩ መሆኑንም መከላከያ ሚኒስተሩ አስታውቋል። ቦኮ ሀራም እንደ ኤሮፓያን አቆጣጠር በ2019 ዓመተ ምህረት በ በሰሜን ናይጄሪያ መንቀሳቀስ የጀመረ ሲሆን በየጊዜው የሚያካሄዳቸው ጥቃቶች ወደ አጎራባች ሀገሮች ወደ ቻድ፣ ካሜሩንና በቻድ ሀይቅ ሰርጥ ወደሚገኙ ሀገራቶች እየተዛመተ መሆኑም ተነግሯል። የዩናይትድ ስቴትስ መንግስት አሜሪካውያንን፣ የዩናይትድ ስቴትስ ቋሚ ነዋሪዎችን፣ አጋሮችና ሌሎች ተጋላጭ የሆኑ አፍጋኒስታውያንን ከካቡል ለማውጣት ያስቀመጡት የቀናት ገደብ ቢያልፍም እንኳን ጥረቷን እንደምትቀጥል ቃል ገባች። አሜሪካውያንና አፍጋኒስታውያንን ለማስወጣት እስከ ነሐሴ 31 ማለትም ቀጣዩ ሳምንት ብቻ ነው ብለን የምናስቀምጠው ገደብ የለንም ሲሉ ትላንት ሮብ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ብሊንከን ይህን ያሉት ለጋዜጠኞች መልስ እየሰጡ በነበረበት ሰዓት ሲሆን እነሱ አይረሱም ብለዋል። ሚኒስተሩ አክሎም ሰዎች ያንን ሀገር እንዲለቁ በታሊባን ላይ ጫና ማሳደር የምንችልባቸውን የዲፕሎማሲና የምጣኔ ሀብት ጫናዎችን ማሳደራችንን እንደነገርኳችሁ እንቀጥላለን ብለዋል። ትላንት ሮብለትም የአሜሪካው የውጭ ጉዳይ ቢሮና ፔንታገን እንዲሁም ዋይት ሀውስ በካቡል አየር ማረፊያ በር ላይ ለተከሰተው ብጥብጥ ወቀሳና ሂስን ሲያስተናግዱ ብለዋል። ዋይት ሀውስ ባለፉት አስር ቀናት ውስጥ ሰማኒያ ሁለት ሺ ሶስት መቶ ሰዎችን የዩናይትድ ስቴትስ ወታደራዊ ሰራዊ ስምምነት አውሮፕላኖችን በመጠቀም ማስወጣቱን አስታውቋል። ከእነዚህ ውስጥም አብዛኞቹ ሴቶችና ህጻናት ናቸው። የዋይት ሀውስ ቃል አቀባይ ጄን ፓስኪ ለጋዜጠኞች በሰጡት ቃል በአሜሪካ የአየር ኃይል ታሪክ ውስጥ ግዙፉን አውሮፕላን ለመጠቀም አቅደናል። ይሄ በራሱ መልእክት ያለው ይመስለኛል ብለዋል። በተያያዘ ዜና አፍጋኒስታን በታሊባን እጅ ባለችበት በአሁኑ ሰዓት በሀገሪቱ ሴቶችን ብቻ እየተቀበለ ያስተምር የነበረው የሴቶች አዳሪ ትምህርት ቤት ከሀገር ውጭ ወደ ሩዋንዳ በጊዜያዊነት ለማግኘት መዘዋወሩን አስታውቋል። የትምህርት ቤቱ አጋር መስራችና ፕሬዚዳንት እንዲሁም አመራር የሆኑት ሻባና ባሳጅራስኪ ማክሰኞ ዕለት በማህበራዊ ድረገጻቸው አማካኝነት በግል ትምህርት ቤት ውስጥ ያሉ ሰራተኞች ቤተሰቦችና ሁለት መቶ ሀምሳ የሚሆኑ ተማሪዎች በሙሉ ካቡልን ባለፈው ሳምንት ለቀዋል ያሉ ሲሆን፣ አሁን እየተቋቋምን ነው ነገር ግን በዘላቂነት አንቀርም ሲሉ ተከታታይ በሆኑ የትዊተር ጽሁፎች አስታውቀዋል። አንድ ሴምስተር ከሀገር ውጭ ብንቆይ ብለን ነው ያቀድነው ፍቃድ እንዳገኘን እንደ ሁኔታው ወደ አፍጋኒስታን ለመመለስ ተስፋ እናደርጋለን ብለዋል። በተጨማሪም ባለፈው አርብ ዕለት የተማሪዎቻቸውን ደህንነት ለመጠበቅ ሲሉ የሁሉንም የትምህርት መረጃዎች ሲያቃጥሉ የሚያሳይ ቪዲዮም ለቀዋል። የሩዋንዳ የትምህርት ሚኒስቴር ለባሳ ጅራስኪ ትዊት ምላሽ የሰጠ ሲሆን የትምህርት ቤቱን ማህበረሰብ ለመቀበል መጓጓቱንም አስታውቋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ bambino be ኤደንን፣ ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችን በሬዲዮ ቴሌቪዥን መተላለፍ ጀምረዋል። ኢትዮ ሳት ላይ ታገኙናላችሁ። በፕሮግራሞቻችን ላይ አስተያየት ካላችሁ በማህበራዊ ድረ ገጾቻችን አት ቪኦኤ አምሀሪክ ላይ ማስተላለፍ ትችላላችሁ። የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀምም በዋትሳፕ ላይ ታገኙናላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። ትኩረቱ ሁሉ ሰሜን ኢትዮጵያ ላይ በሆነበት ጊዜ በምስራቅ ወለጋ ከሁለት መቶ በላይ ንጹሐን በታጣቂዎች መገደላቸውን የገለጹ አንዳንድ የፖለቲካ ፓርቲዎችና የሲቪክ ማህበራት መንግስት በመሰል አካባቢዎች ለሚኖሩ ዜጎች ጥበቃ እንዲያደርግ ጠይቀዋል። በምስራቅ ወለጋ ዞን ከሪሞ ወረዳ ታጣቂዎች ከሳምንት በፊት በፈፀሙት ጥቃት የተገደሉት ዜጎች ከ231 በላይ መሆናቸውን የጠቀሰው እናት ፓርቲ ከተገደሉት መካከል ሴቶችና ህጻናት እንደሚገኙባቸው አመልክቷል። የሸኒ ታጣ ታጣቂዎች አሳቻ ጊዜ ተጠቅመው ንጹሐንን ገድለዋል ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ የሟቾቹን ቁጥር ግን አልጠቀሱም። የኦሮሚያ ጸጥታ አካላት ትኩረት በሚሹ የክልሉ አካባቢዎች ዘመቻ ላይ መሆናቸውንና በታጣቂዎች ላይ እርምጃ እየወሰዱ መሆናቸውንም አቶ ጌታቸው ጨምረው ገልጸዋል። የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የሰየመውና ራሱን የኦሮሚያ ሰራዊት በማለት የሚጠራው ታጣቂ ቡድን ግን እንደዚህ አይነት ወንጀላዎችን ሲያስተባብል ቆይቷል። እስክንድር ፍሬው ዝርዝር አለው። የምስራቅ ወለጋው ግድያ የተፈጸመው ከአንድ ሳምንት በፊት መሆኑን ነው እናት ፓርቲ ባወጣው መግለጫ ያመለከተው። ፓርቲው እንዳለው ነሐሴ 12 2013፣ ምስራቅ ወለጋ ኪረሙ ወረዳ ከ231 በላይ ንጹሐን ዜጎች ተገልለዋል። የፓርቲው የስራ አስፈጻሚ ኮሚቴ አባል መምህር ኪሮስ አጥናፉ ተከታዩን ለአሜሪካ ድምፅ አብራርተዋል። ወለጋ አካባቢ ላይ የተከሰተው እልቂት

እጅግ በዚህ በተለቀለ አንደኛው ክፍለ ዘመን ስልጣንን በጠመንጃ ኃይል አመጣ አለሁ ብሎ የሚያስበ ዛይደራቸው ኃይል አንድን ልባት የሚወሰድበት የሚገባ ነው የሚል እምነት ነው። ፓርቲው በዚሁ መግለጫው መንግስት ከዋናው የጦር ግንባር በተጓዳኝ በአይነ ቁራኛ መጠበቅ ያለባቸውን አካባቢዎች ለይቶ መከላከልና ማንቃት እንደነበረበት አስታውቋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ ፓርላማ በበኩሉ ሼኔ በሚል በአሸባሪነት የፈረጀው ቡድን ከንጹሐን ግድያ ጋር በተያያዘ የሚቀርቡበትን ውንጀላዎች ሲያስተባብል ቆይቷል። የቡድኑ መሪ ድሪባ ኩምሳብ ለአሜሪካ ድምፅ ሲናገሩም ንጹሐንን ኢላማ አናደርገም ማለታቸው ይታወሳል። የጥቃቱ ሰለባዎችና መንግሥት ግን ቡድኑ ግድያዎችን ሲፈጽም መቆየቱን በመግለጽ ይወነጅላሉ። በምስራቅ ወለጋ ኪረሙ ወረዳ የዛሬ ሳምንት በተፈጸመ ጥቃት ንጹሐን ዜጎች መገደላቸውን የኦሮሚያ ብሔራዊ ክልላዊ መንግሥት ቃል አቀባይ አቶ ጌታቸው ባልቻም አረጋግጠዋል የሟቾቹን ቁጥር በተመለከተ ያላቸው መረጃ ግን የተለየ መሆኑን በመጥቀስ በተለያዩ ወገኖች የወጡ መግለጫዎችንና የተሰጡ አስተያየቶችን መነሻ በማድረግ አነጋግሬያቸዋለሁ። ጥቃቱ መድረሱን ከሚያረጋግጡበት ይጀምራሉ። አቶ ጌታቸው እንዳልከው ምስራቅ ወለጋ በተባለ አካባቢ የሸኔ ታጣቂዎች ጉዳት ማድረሳቸውን ከዚህ በፊትም ለመገናኛ ብዙሃን ሰተናል። ጉዳቱ በንጹሃን ዜጎች ላይ የደረሰ መሆኑንና የክልሉ መንግስትም ሀዘን የተሰማው መሆኑን ገልጸን ነበር። የቁጥር ጉዳ ይችላል። አሁን አንድ ዜጋችን በምንም መልኩ መሞት የለበትም። በዚህ ወቅት ሁለት ነገር ነው በክልሉ እየተሰራ ያለው። በዛ አካባቢ ጉዳት አድራሾቹ ወዲያውኑ የክልሉ የጸጥታ ኃይል በቦታው ደርሰው እርምጃ ወስደዋል። አሁን አካባቢው የተረጋጋ እና ሰላማዊ ነው፣ ያለን መረጃ የሚያሳየው ጉዳዩን መረጃውን አለ። እንግዲህ የፓርቲው መግለጫ ላይ ልቆይና፣ አቶ ጌታቸው የጸጥታ ኃይል በአካባቢው በበቂ አለመኖሩ ነው ለዚህ መነሻው አንዱ፣ በሶስት ቀናት ልዩነት እንኳን የጸጥታ ኃይል ማስገባት አልተቻለም ይላል ቃል በቃል ነው እየጠቀስኩ ያለሁት ከመግለጫው ላይ አካባቢው ትንሽ ራቅ ያለ ነው። ከዞኑም ከወረዳውም ዋና ከተማ ትንሽ ራቅ ያለ ነው። እርሻ ያለበት አካባቢ ነው። ቀድሞ ላይደርስ ይችል ይሆናል ግን በነጋታው ደርሶ እርምጃ እንደወሰደ ነው ያንን መረጃ በክልሉ በወቅቱ አሁን በወረዳ ደረጃ አካላት ይኖራሉ። በቀበሌ ደረጃ ሚሊሻ ይኖረናል። የሚሊሻው ከህብረተሰቡ የተውጣጣ ኃይል ሆኖ ነው እዛ አካባቢ የሚንቀሳቀሰው። ግን ሁለት ሶስት ቀን በላይ ቆይ የሚለው መረጃውን የለኝም። በዛ ደረጃም ሊሆን አይችልም። በነጋታው የክልሉ የጸጥታ ኃይል በዞኑ አካባቢ ያሉት የፌዴራል ፖሊስና የክልሉ ልዩ ፖ ኃይል በአካባቢ ደርሶ እርምጃ ወስዶ አካባቢውን ሰላማዊ እንዳደረገ ነው ያለን መረጃ የሚያሳየው። ግን በጥቅሉ መታየት ያለበት ጉዳት መድረስ የለበትም። ጉዳት ከመድረሱ በፊት መከላከል መቻል አለብን ይሄ አጥፊ ቡድን ወይንም ሽብርተኛው ቡድን አሳቻ ጊዜ ተጠቅሞ የአክልሉ ጸጥታ ሀይልም ሆነ የአካባቢው የጸጥታ ሀይል በሌለበት እና ባላሰበበት ነው እርምጃውን የወሰደው። በጅምላ ነው እርምጃውን የወሰደው መረጃውን አለን። ከዛ በኋላ ግን እርምጃ እየተወሰደ እና አካባቢውን በሰላም ወደ ሰላማዊ እንቅስቃሴ እየተመለሰ ያለበት ሁኔታ ነው ያለው። አሁን ተወሰደ ያሉት እርምጃ ብሄር ተኮር ወይም ሃይማኖት ተኮር ነው በእናት ፓርቲ እንደተገለጸው፣ እናንተ ያላችሁ መረጃ ምንድን ነው? ቡድን ብሄርም የለውም። የሰው ዘር ጠላት ነው ብለን ፈርጀነዋል። የክልሉ መንግስት ዜ በግልጽ የተናገረው የሰው ዘሪን ነው በማጥፋት እርምጃ በመውሰድ በማሸማቀቅ የራሱ መኖር ማረጋገጥ የሚፈልገው። ስለዚህ እኔ ያለኝ መረጃ ከብሄርም ከሀይማኖትም ጋር የሚያገናኝ ምንም ነገር የለውም። ሁሉም ሀይማኖት ተከታይ እዛ ውስጥ አለ። የሁሉም ብሄር ነዋሪ እዛ ውስጥ አለ። የኦሮሞ አለ፣ የአማራ አለ። የተለያዩ ብሄሮች ናቸው እዛ አካባቢ የሚኖሩ ጉዳቱ የደረሰባቸው ከየብሄሩ የሃይማኖቱ ነው። ሃይማኖትን ለይቶ ወይም ብሄርን ለይቶ የሚደረግ አይነት አይደለም። ሽብርተኛ ቡድን ብሄርን ይለያል ሃይማኖትን ይለያል የሚል በዚህ ደረጃ የሚታይ እምነት ያለውም ሀይል አይደለም። ግን አንዳንዴ የሚፈልገው በዚህ ሀገር የሆነ ነገር ሲፈጠር ከብሄር ጋር ለማገናኘት እሱን ለማጋጋል እና ከሃይማኖት ጋር ለማገናኘት እና ለማጋጋል የሚፈልጉ የፖለቲካ አጀንዳ ለማድረግ የሚፈልጉ ሀይሎች ካልሆነ በስተቀር ያለኝ መረጃ ብሄርን የሃይማኖትን መሰረት የለውም። ጥቃቱ የደረሰው በዚህ የሳዶሮ ቅዱስ ገብርኤልና ኩቴ አቦ ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነው የሚልም ይጠቅሳል የፓርቲው መግለጫ። አካባቢው ሊሆን ይችላል አሁን ስፔሲፊካሊ ሃይማኖት ተከታዮች ያሉበት አካባቢ ሊሆን ይችላል፣ ቤተክርስቲያኑ ያለበት አካባቢ ሊሆን ይችላል። አካባቢ ግን ጥቃቱ የደረሰው በሰው ላይ ነው። በሰው ላይ ጥቃት ደረሰ ማለት ከዛ በላይ ምንም የሚትፈልገው ነገር የለም። በዛ አካባቢ ያለ ንብረት ወድሟል። የሰው የግለሰብ ንብረት፣ የመንግስት ንብረት እያወደሙ ነው፣ በሚሄዱበት አካባቢ የሚወስዱት እርምጃ። ስለዚህ ይህ ሽብርተኛ ቡድን እርምጃ ሲወስድ ማንንም ምንንም የሚለይ አይነት አመለካከት ያለው አይደለም። የሰው ዘር ጠላት ነው ከተባለ የሰው ዘሪን የሚያጠፋ ነው። ስለዚህ ሁሉም ሲታገል በዚህ መልክ ነው ማየት ያለበት ብዬ ነው ስ ኢትዮጵያውያን ጠላት ነው። ኢትዮጵያውያን ጠላት ከሆኑ ሁሉም ኢትዮጵያውያን በጋራ መታገል አለባቸው። አንዱ ሽፋን ሰጥቶ አንዱ በሌላ መልኩ ገልጾት አሁን ወደ ሃይማኖት የሚወሰደውና ወደ ብሄር የሚውሰደው ና ኛኛውን የሚጠቀም ካን የትኛው ብሄር የትኛውን ብሄር ሊያጠቃ ነው ከየትኛው ብሄር የወጣ ነው? ይህንን የሚያደርገው ሕወሓት ጁንታ ቡድንና አሸባሪው በራሱ የስረያሱ ታጣቂ ነው እዛ ውስጥ ያሉት እነዚህ ደግሞ ሙሉ በሙሉ አቶ ጌታቸው ወደ ሌላ ጠቅለል ያለ ጥያቄ ልውሰድዎት። እናት ፓርቲ የሚያነሳው ከዋናው የጦር ግንባር በተጓዳኝ በአይነ ቁራኛ መጠበቅ ያለባቸውና ትኩረት ሊሰጣቸው የሚገቡ ቦታዎች አሉ። ህብረተሰቡ ለጥቃት እየተጋለጠባቸው አሳሳቢ የሚባሉ ቦታዎች እና እዛ ቦታ ላይ በቂ ትኩረት እየተሰጠ አይደለም፣ በበቂ ደረጃ ጥበቃ ሊደረግ ይገባል የሚሉ ሀሳቦችም ይነሳሉ። እንደው በአጠቃላይ ከመንግስት አንጻር ምን እየተደረገ ነው? ከዚህ አንጻር ምንድን ነው በአካባቢው ያለው ሁኔታ? በዚህ ሀሳብስ ይስማማሉ ወይም? የክልሉ መንግስት የሀገር መከላከልና ና የሀገሬን የማዳን ዘመቻንም በአንድ በኩል በራሱ እየመራ የራሱን ኃላፊነት እየተወጣ የክልሉን ሰላማዊ እንቅስቃሴን ለማረጋገጥ በክልሉ በተወሰኑ ቦታዎች የሚታየውን የሽብርተኛውን ቡድን እንቅስቃሴ ለመግታትም ጎን ለጎን እርምጃ እየወሰደ እያደራጃ ያለበት ሁኔታ ነው ያለው። ሁለቱንም ጎን ለጎን እየመራን ነው ያለ ነው። የተለየ ትኩረት ይሻቸዋል የሚባሉ አካባቢዎችም በዞን ደረጃ የተባለው ምስራቅ ወለጋ በተወሰኑ አንድ ሁለት ወረዳዎች አካባቢ፣ በቄለም ወለጋ አንድ ሁለት ወረዳዎች አካባቢ፣ በምዕራብ ወለጋም በዚህ ደረጃ እና ጉጂ ቦረና አካባቢ በሚታዩት ቦታ የጸጥታ አካላት ኦፕሬሽን ላይ ናቸው። ኦፕሬሽን ላይ በመሆናቸውም ይሄ ጠላት ኃይል እርምጃ እየተወሰደበት በየቀኑ እየተፍረከረከ እየወጣ እርምጃ እየተወሰደበት እጁን እየሰጠ እየተማረከ እየሞተ ያለበት ሁኔታ ነው ያለው። ይሄ በትኩረት ባይሰራበት ሊመጣ የሚችል አይደለም። ትኩረት አልተደረገም፣ ጥንቃቄ አልተደረገም፣ በትኩረት ስላልተሰ ትክክል አይደለም ሊሆንም አይችልም። ለምን እዛ አካባቢ የክልሉ ጸጥታ ሀይል ኢቭን ህብረተሰቡን ጨምሮ መስዋዕትነት እየከፈሉ ነው ያሉት። የክልሉ ሚሊሻ፣ የክልሉ ልዩ ሀይል፣ የክልሉ ፖሊስ በዚህ አካባቢዎች መስዋዕትነት እየከፈለ የህዝቡን ሰላምና ደህንነት እያረጋገጠ ያለበት ሁኔታ ነው ያለው። ያንን ማጣናል። ትኩረት አልተደረገም የሚለው ነገር ትክክል አይደለም። አቶ ጌታቸው ባልቻ፣ የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ቡድንና ህወሓትን በአሸባሪነት የፈረጀው የኢትዮጵያ መንግስት ቡድኖቹ በቅርቡ ይፋ ያደረጉት አጋርነት ለጥፋትም ሲተባበሩ ለመቆየታቸው ማሳያ መሆኑን አስታውቋል። ሁለቱ ቡድኖች ግን ከሽብር ተግባራት ጋር በተያያዘ የሚቀርቡባቸውን ውንጀላዎች ያስተባብላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የኢትዮጵያ የህዋ ሳይንስ ማህበረሰብ ዘንድሮ ለየት ባለ ሁኔታ ልዩ መርሃ ግብር በመቅረጽ በአዲስ አበባና በአዳማ ከተማ ቁጥራቸው 550 ለሚሆኑ የአንደኛ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ልዩ የክረምት ስልጠና አዘጋጅቶ ሲያስተምር ቆይቷል። ኤደን ገረሞ በማህበር የመርሃ ግብሩ ተሳታፊ ከሆኑ ሁለት ታዳጊዎችና በኢትዮጵያ የህዋ ሳይንስ ማህበረሰብ ውስጥ የፕሮግራሙ አስተባባሪ የሆኑትን አቶ ብሩክ ተረፈን አነጋ ራ ያሰናዳችሁ ዘገባ ቀጥሎ ይቀርባል። የኢትዮጵያ የህዋ ሳይንስ ማህበረሰብ የዛሬ አስራ ሰባት ዓመት ገደማ በአርባ ሰባት መስራቾች ከተጀመረበት ጊዜ አንስቶ ብዙ ስራዎችን የሰራ ሲሆን በሀገሪቱ እምብዛም ስለማይታወቀው የህዋ ሳይንስ ወጣቶች እውቀት እንዲኖራቸው ሲሰራ ቆይቷል። በተለይ ከቅርብ ጊዜ ወዲህ የቴክኖሎጂ እድገት መሻሻል ጋር ተያይዞ የማህበሩ እንቅስቃሴ በብዙ ታዳጊና ወጣቶች ጆሮ እየደረሰ አባላቱን እያሰፋ ለውጤታማነት እያሻገረ ይገኛል። ዘንድሮም ከዚህ ቀደም በየአመቱ ከሚያዘጋጃቸው የግንዛቤ መርሃግ ቅብሮች በተለየ መልኩ በአዲስ አበባና በአዳማ ልዩ የሆነ የነጻ የህዋ ሳይንስ የክረምት መርሃ ግብር አሰናድቶ ሲያካሄድ ቆይቷል። አቶ ብሩክ ተረፈ ስለ መርሃ ግብሩ ይዘት እንዲህ ያስረዳሉ። ለመጀመሪያ ጊዜ ያደለም ሲዘጋጅ ለተማሪው ትምህርት ይሰጣቸው ነበረ። የዚህ አዲስ አበባ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት ውስጥ ስልጠና ይሰጣቸዋል በየክረምቱ ማለት ነው። እና ለሶስት አራት አምስት አመታት ራሱ በተከታታይ ተካሂዶ ነበረ። የዘንድሮውን ለየት የሚያደርገው ሰመር ስፔስ ስኩል ተብሎ እንደ ስልጠና ተደርጎ ነው የቀረበው ለተማሪዎች። ይዘቱ ሞዲሉ ሁሉ ነገር ተስተካክሎ እንደ ፐብሊክ ሌክቸር ሳይሆን እንደ ስልጠና ተደርጎ ነው የቀረበላቸው የተዘጋጀላቸው ማለት ነው። ከዚህ በፊትም ደግሞ ሲዘጋጅ የነበረው አዲስ አበባ ላይ ብቻ ነበር እና ዘንድሮ ለየት ማድረግ የቻልነው ነገር ቢኖር ከአዲስ አበባ ውጪ ያሉትን ክልሎች ተደራሽ ለማድረግ ፕላን ነበረ የሆነ ለማስፋፋት ማለት ነው። እና እሱም ፕሮግራማችን ነው አንድ የተገበርነው እና ትንቅ ስንጀምር ያው ዘንድሮ የጀመርነው በአዳማ ነው። ያ ማለት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ የአዳማ እና በአዳማ ዙሪያ የሚገኙ ተማሪዎችን ሰብስበን አስተምረናል ማለት ነው ሲሰጡ የነበሩት ሲጀምር ለኤሌመንታሪ ለስኩልና ለፕሪፓራቶሪ ተማሪዎች ነበር የተዘጋጀው ትምህርቱ። የትምህርቱ ይዘት ደግሞ የአስትሮኖሚ፣ አስትሮፊዚክስ፣ ስፔስ ቴክኖሎጂ እና ቴሌስኮፕ ጋር የተያያዙ ትምህርቶች ናቸው። ከቴሌስኮፕ ጋር ሲባል የቴሌስኮፕ ኦፕሬሽን መገጣጠምና ምልከታ እንዴት እንደሚመለከቱ አይነት ትምህርቶች የተያያዙ ማለት ነው። አቶ ብሩክ ከአዲስ አበባ ውጪ በአዳማ መርሃ ግብሩ ላይ በወጣቶቹ ዘንድ ከጠበቁት በላይ ፍላጎትና ተነሳሽነት መታየቱንም ነው የሚያስረዱት። ም በጣም አስገራሚ የሆነው ለምሳሌ አዳማ ላይ ስልጠናው መሰጠንበት ጊዜ መጨረሻውን ፕሬዘንቴሽን በሚያቀርቡበት ጊዜ አብዛኞቹ ሴቶች ነበሩና በጣም የሚያስገርም አቀራረብ ነበር። ሲያቀርቡም የነበሩት እውቀታቸውን በግራንዳቸው ሁሉም የሴቶቹ የወንዶቹ በጣም የሰፋ ነበረ። እኛ ከምንጠብቀው በላይ ነው የሆኑልን። በጣም ነው ተማሪዎቹ ፍላጎት፣ በጣም አስገራሚ ነው ፍላጎቱ አለ። በየክረምቱ ሲመጣ እንደዚህ አስፋፍሰን ስናዳረስ ደግሞ በጣም በየክልሉ ያሉ ተማሪዎች ጋር የመድረስና ይህን ስራ የመስራት የማስፋፋት ስራ እንችላለን ማለት ነው። ከተማሪዎቹ ፍላጎት አንጻር ስኛ በጣም በቃ አስገራሚ ነው። እኛ ከምንጠብቀው በላይ ቢመግብ ለህዋ ሳይንስ ያላቸው ፍቅር፣ ለህዋ ሳይንስ ቴክኖሎጂዎች ያላቸው ፍላጎት እኛ ስናቀርብላቸው እንዲያውም አብዛኛውን ነገር ሊማሩ ከሚማሩት በጣም የሚጠይቁት ራሱ ይበልጣሉ። ህይወት ባዩ የአስራ አንደኛ ክፍል ተማሪ ስትሆን የክረምት ጊዜዋን በዚህ ስልጠና ላይ ማሳለፏ ወደፊት መሆን ለምትሻው ነገር ትልቅ ግብአት መሆኑን ትገልጻለች። እኔ ከልጅነቴ ጀምሮ ነው ያው አስትሮኖሚ ማጥናት የምፈልገው እና ኢትዮጵያ ስፔን ሳይ ሶሳይቲ ደግሞ እንደዚህ አይነት እድሎች ሁል ጊዜ ያሰጠናል። ዌብሳይታቸው ላይ ነበር የምናገኘውት። እና እዚህ ላይ የተሳተፍኩኝ በጣም አሪፍ ነበር። ብዙ ነገር አግኝቼበታለሁ። ብዙ ቀት አግኝቼበታለሁ። ልምድም አድርጌ ያለሁ እና አሁን ደግሞ እንዲሁም አቅማችንን የምናሳይበት ፕሬዘንቴሽን አዘጋጅተውልናል እና በጣም በጣም ጥቅም ትልቅ ጥቅም ይሰጠናል። አዲስ ያገኘውት ነገር ተጨማሪ ምን ማድረግ እንዳለብኝ ምን ይሄን ነገሮችን ማጥናት እንዳለብኝ አውቅ ያለው በደንብ ማለት ነው። እንዲሁም ሌሎችም ተጨማሪ ስለ አስትሮኖሚ የማላቃቸውን ነገሮች እንዳቅ ሰፊ እውቀት እንዲኖረኝ እና እድሎችም ራሱ እድሎች ተከፍተው ብኛል በአሁኑ ሰዓት ማለት ነው። በተመሳሳይ የ አስራ አምስት አመት ታዳጊ የሆነው ምስክሪ ድረስ በትምህርት ቤት በመጣለት እድል አማካኝነት የዚህ መርሀ ግብር ተሳታፊ እንደሆነ ገልጾ ይሄ የክረምት መርሀ ግብር በቀጣይ ገፍቶ ለመማር ለሚሻው የህዋ ሳይንስ መሰረት እንደሚሆነውና አዳዲስ ነገሮችንም ማወቁን ይናገራል። ብዙ ነገር አግኝቻለሁ። እኔም አላቃቸውንም ነገሮች በምስል አንቻቸውን አላቃቸውን ነገሮች ተረድቻለሁ። ብዙ ነገሮችን አውቄያለሁ። እኔ ወደፊት ለህልሜ የሚያግዘኝን ነገሮች አግኝቼባቸዋለሁ። እኔ በቅጤ ቅዴ አስትሮኖምር መሆን ነው። ከበፊትም የሚሆነ ምኞቴ ነው እና አስትሮኖምር ደግሞ በሀገራችን ሊጀመርም ስለሆነ እኛ አስትሮኖምር መሆን የምንፈልገው እዚህ የምንማራው እና ደግሞ በትምህርት ቤታችንም ሌሎች እንደዚህ ፍላጎት ያላቸው ግን እና እነሱንም የማመሳሳት እቅዳለን የመርሀ ግብሩ አስተባባሪ አቶ ብሩክ ተረፈ እጅግ ብዙ ወጣቶች ና አስተባባሪዎች የተካፈሉበት መርሀ ግብር መሆኑን በመግለጽ ለወጣቶቹ ትልቅ እድል የሚያመጣ ን ይላሉ። ኢትዮጵያ ስፔስ ሳይንስ ሶሳይቲ የራሱ ሆነ እርስትሰባለ ነዚአይነት ነገሮች የሚሰራበት ማለት ነው ና ሲ ጀምር እስከ ሰላሳ የሚደርሱ ቅርንጫ ስታሴቶች አሉ አብዛኞቹ በ ዩኒቨርስቲ ዎች ላይ ናቸው። ለምሳሌ በባህር ዳር ዩኒቨርስቲ፣ ጎንደር፣ ደብረ ታቦር፣ ደብረ ማርቆስ አዳማ እና ጅጅጋ በጣም ብዙ ዩኒቨርሲቲዎች ላይ ቅርንጫፍ ጽ/ቤቶች አሉ። እዛ ቅርንጫፍ ጽ/ቤቶች ላይ ደግሞ የሚሰሩ ፕሮፌሽናሎች አሉ። ዶክተሮች እና የተማሩ ብዙ ፕሮፌሽኑ ላይ በጣም ልምድ ያካበቱ ሰዎች እንደ ቅርንጫፍ አመራር ሆነው በቮለንታሪ ይሰራሉ። ሌሎች ፕሮግራሞች ይካሄዳሉ። ልክ በእነዚህ ቅርንጫፍ ጽ/ቤቶች ማለት ነው። ለኛ እነዚህ ማስፋፊያ ናቸው ማለት ነው። እኛ የምንሰራውን ስራ እና ከዚህ በኋላም ደግሞ በተከታታይ እነዚህ ፕሮግራሞች እንዲሰሩ የነዚህ ተከታታዮችን የሆነ ተክኒክ ስራና እንቅስቃሴ ዋና ጉልኝኛ የሚጭስ ነገር ነው። ከዚህ በተጨማሪ ደግሞ ሀምሳ ሁለት የሚደርሱ ድርጅቶች ሆነው የኛ አባል ድርጅቶች የሆኑ ማለት ነው ነው እነሱም ደግሞ ያው በእነዚህ አይነት እንቅስቃሴ ላይ ያው ሰፖርት የሚያደርጉ ናቸው። ዘር እንዲሁም በፕሮፌሽናል በማምጣት ደረጃ ሰፖርት የሚያደርጉ ናቸው ማለት ነው። አዎ ስንጀምረው አዲስ አበባ ላይ ያለ አሁን ሰርተፊኬት የሚሰጣቸው እስከ ሶስት መቶ በሚሉ ፍላክኛ አድገው ሙሉ አቴንዳንስ መልሰ የተማሩ ሰዎች እስከ ሶስት መቶ አሉ። በአዳማ ላይ ደግሞ እስከ ሁለት መቶ ሀምሳ ተማሪዎች አሉ። በአጠቃላይ እስከ አምስት መቶ ሀምሳ ተማሪ ነው ማለት ነው። ስልጣን የሰጠ ነው። ተማሪዎቹ በደንብ እየተከታተሉ ከእኛ ጋር እንዲማሩና እንዲጠቀሙ ካለ። ምክንያቱም በእኛ በኩልም የሚመጡ እድሎች አሉ። አቶ ብሩክ ተረፈ፣ በመጨረሻም ይህን መሰል መርሃ ግብሮች ወደፊት እንዲቀጥሉም ፍላጎቱና አቅሙ ያላቸው እንዲሳተፉና ድጋፍ እንዲያደርጉ ጥሪ አድርገዋል። ለአሜሪካ ድምፅ ኤደን ገረመው ከዋሽንግተን ዲሲ ራዲዮ ዋሽንግተን ዲሲ የሚተላለፈው ፕሮግራማችን እንደቀጠለ ነው። ወደ ተከታዩ ፕሮግራማችን ከማለፋችን በፊት በአንድ ሙዚቃ እረፍት አድርገን እንመለስ። ታዳጊ ሀገራት የተሟላ መሰረተ ልማት አለመኖር እንደ ኦሎምፒክ ያሉ ትልልቅ የስፖርት ክንውኖችን ማዘጋጀት የበለጠ ወጪ እንዲጠይቅ እንደሚያደርግ ባለሙያዎች ይናገራሉ። ሆኖም ምዕራብ አፍሪካዊቷ ሀገር ሴኔጋል በመጪው እንደ አውሮፓውያን አቆጣጠር 2026 የወጣቶች ኦሎምፒክ ለማዘጋጀት ዝግጅት ጀምራለች። በዚህ ዙሪያ ማርያማ ዲያሎ ያጠናቀረችውን ዘገባ እንደሚከተለው አዘጋጀቸዋለሁ። ዘግይቶ በተካሄደው የቶኪዮ 2020 ኦሎምፒክ ውድድር አፍሪካዊ አትሌቶች ወርቅ፣ ብርና ነሐስ ሜዳሊያዎችን ሰብስበዋል። በኬንያ በሺዎች የሚቆጠሩ ሰዎች ተሰብስበው እጅግ የሚወዱትን የረጅም ርቀት ሩጫ ተወዳዳሪና በዘንድሮ የወንዶች ማራቶን ወርቅ ያገኘውን ኢሉድ ኪፕቾንጌን በደስታ ተቀብለውታል። የኪፕቾንጌ አድናቂ የሆነው ማዴላ ኪፕሊሞ ግን በተለየ መልኩ መንግስት የስፖርት ተቋማትን እንዲያሳድግ ጥሪ አስተላልፏል። ቱቆና ፍራ ሳና ሲስዋትወሪፍት ቫሊ ና ሙማ ሁላችንም በሪፍት ቫሊ ያለን ሰዎችና በጠቅላላ ኬንያውያን እጅግ በጣም ደስተኞች ነን። ነገር ግን መሪዎቻችን የምንለምናቸው የስታዲየም ችግሮቻችንን እንዲፈቱ ነው። ለምሳሌ በኪፕቾንጌ ስም የተሰየመው ስታዲየም ሊወድቅ ተቃርቧል። ዛሬ ኪፕቾንጌ ያለንን አቅም ለዓለም አሳይቷል። የኦሎምፒክ ጨዋታዎችን ማስተናገድ የሚፈልጉ ሀገሮች ዋናው ራስ ምታታቸው ዓለም አቀፍ ደረጃን የጠበቁ ተጨማሪ የስፖርት ተቋማት አለመኖር ነው። የምጣኔ ሀብት መምህርና በሪዮ 2016 በኦሎምፒክ ዙሪያ የሚነገሩ አፈታሪኮችና ለማመን አስቸጋሪ የሆኑ እውነቶችን መጽሐፍ አርታኢ አንድሪው ዚምባሊስት ለብዙ ሀገራት ይሄ እጅግ ውድና ከቅማቸው በላይ እንደሆነ ያስረዳሉ። ለምሳሌ ቶኪዮ በግርድፉ 15 ቢሊዮን ዶላር እንዳወጣች ብራዚል ለሪዮ 2016 ከ12 እስከ 15 ቢሊዮን ዶላር እንዳወጣች አንብበናል። ግን ቶኪዮ ያወጣችው ትክክለኛው ገንዘብ ከ35 ቢሊዮን ዶላር በላይ ይሆናል። በሪዮም የወጣው ገንዘብ ከ20 ቢሊዮን ዶላር በላይ ነው። ዚምባሊስት እንደሚሉት ታዳጊ ሀገራት ከዚህ የበለጠ ወጪ ይጠብቃቸዋል። they don't have the necessary transportation and communication. በሚፈለገው መጠን የትራንስፖርት የመገናኛ የደህንነትና እንግዶችን የመቀበያ ተቋማት የሉም። ስለዚህ እነዚህ ለመሟላት የሚያወጡት ገንዘብ ከዚህ እጅግ የላቀ ነው የሚሆነው። ዋናው ችግር ብዙ ጊዜ እነዚህ የመሰረተ ልማት ተቋማት የሚገነቡት ጨዋታውን ለማካሄድ እንጂ የአገሪቱን የልማት ማነቆዎችን ለማስወገድ ታስቦ አለመሆኑ ነው። በአሁኑ ሰዓት ሴኔጋል የወጣት ኦሎምፒክ ጨዋታዎችን እንደ አውሮፓያን አቆጣጠር በ2026 ለማካሄድ ዝግጅት እያደረገች ነው። ባለሙያዎች እንደሚሉት ግን ይሄ ዝግጅት ኦሎምፒክ ጨዋታዎች ከሚጠይቁት አንድ ሶስተኛውን ብቻ የልማት ስራ ይጠይቃሉ። የሴኔጋል ጁዶ ፋውንዴሽን ፕሬዚዳንት የሆኑት ባባካር ዋድ ስለ ዝግጅቱ ሲያስረዱ እንዲህ ይላሉ መላው የአፍሪካ አገራት በጠቅላላ የሚጠብቁት ነገር አለ። በዚያ ላይ ሴኔጋልም ቢያንስ ከዚህ በፊት የተካሄዱ የወጣት ኦሎምፒኮችን ይዘት የጠበቀ ዝግጅት ማድረግ አለባት። በዛ ነው ሴኔጋል ስኬታማ መሆኗን የምትለካው። ዋዳ ክለው ለውድድሩ የሚያስፈልጉ እድሳቶች እየተከናወኑ መሆኑንም ያስረዳሉ። በዋናነት ሶስት ቦታዎችን ለማደስ ተዘጋጅተናል። አንደኛው የትራክ ራግቢና ሌሎች ጨዋታዎችን የሚያስተናግደው የኢባማር ዲዮፕ ስታዲየም ነው። የኦሎምፒክ መዋኛ ገንዳውም መታደስ አለበት። ከጎኑ ደግሞ የነጻ ትግል የቅርጫት ኳስና ሆኪ ውድድሮችን ማካሄድ የሚችል ፓርክ አለ። በባህር ዳርቻ ለሚካሄዱ ጨዋታዎችም ደግሞ ካስሬም ሳምባ ዲሪ ዲያሎ የተሰኘው ቦታ አለ። በተጨማሪም ዋድ ከዳካር ውጭ የሚገኙ ታዋቂ የባህር ዳርቻ መዝናኛ ስፍራዎች እንዳሉ በማስታወስ የባህር ዳርቻ የእጅ ኳስ ውድድሮችን፣ የጀልባ ቀዘፋ እና ሌሎች ውድድሮችን ማካሄድ እንደሚቻል ያስረዳሉ። ይህ ጀሚያጆ በተሰኘው ስፍራ ፕሬዚዳንት ማኪሳል ሃምሳ ሺህ መቀመጫዎች ያሉት ስታዲየም ለማሰራት በቅርቡ መሰረተ ድንጋይ ያኖሩበትን ስፍራም ያካትታል። ፕሬዚዳንቱ ስታዲየሙ ወደፊት ለሚደረጉ የሀገር ውስጥ እና የውጭ ውድድሮችም የሚያገለግል መሆኑን አስታውቀዋል። በማሪያማ ዲያሎ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምሽቱ ዝግጅቶቻችን ተጠናቀቁ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።